ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ አብታሙ ስዩም በመስተንግደው ኤልያስ አስማረ በድምፅና በምስል ምህንድስናው አብረናችሁ እናመሻለን። ዛሬ ምሽት ዘለግ ያለውን ዝግጅታችንን የምንሰጠው ከኢትዮጵያ ውጪ ከሚኖሩ ኢትዮጵያን ጋር በምናደርገው ውይይት ነው። ዛሬ ወደ አውሮፓዊት ሀገር ስዊዘርላንድ እናቀናለን። እንግዶቼን ከመሸጋገረው በኋላ አስታውቃችኋለሁ። አውሮፓዊት ሀገር ስዊዘርላንድ የሚኖሩ ኢትዮጵያውያንን በስፖርትና ባህላዊ ክንውኖች ለማስተሳሰር ያለመ ማህበር ከተቋቋመ ቆየት ብሏል። ይህ ማህበር ዘንድሮ ላይ ሰባተኛውን የኢትዮ ስዊዝ የባህልና ስፖርት ፌስቲቫል በአውሮፓውያኑ አቆጣጠር መስከረም 24 2022 ዓ ም ላይ በቤዝል ከተማ ያከናውናል። ዛሬ ምሽት ከዚህ ፌስቲቫል አዘጋጅ ኮሚቴ አመራሮች ጋር አጠር ያለ ቆይታ አድርጋለሁ። በተያያዥ ጉዳዮች ላይ ሀሳባቸው እንዲሰጡኝ የጋበዝኳቸው ደግሞ አቶ ዳንኤል በስራት እና አቶ ታሪኩ ገብሬን ነው። ሁለቱ በቀጥታ ስልክ መስመራችን ላይ ይገኛሉ። እንግዶቻችን በጣም አመሰግናለሁ ግብዣችንን አክብራችሁ ስለተገኛችሁልን በቀጥታ መስመር። እኛም እናመሰግናለን የቪኦኤ እና የገቢና ፕሮግራም አዘጋጆች እናመሰግ መልካም እናመሰግናለን። እኛም ጋቢና አዘጋጆች እንድ እኛም እናመሰግናለን። ወደ መጀመሪያው ጥያቄ ስቲል አምራ፣ ዳንኤል ከአንተ ልጀምር፣ ያ ወጣት ስለሆንክ ነው አንተ የምልህ እንግዲህ የኢትዮ ስዊዝ የስፖርትና ባህል ማህበር መቼ እንደተቋቋመና ማህበሩን ለማቋቋም ደግሞ ያበቁ ጉዳዮች ምክንያቶች ምን እንደሆኑ ለአድማጮች በተወሰነ መልኩ ብታጋራልን። በጣም ጥሩ ጥያቄ ነው። የኢትዮ ስዊዝ ማህበር እንግዲህ የዚህ የስፖርት ማህበር የተቋቋመው በሁለት ሺ አምስት አመተ ምረት ነው። በፈረንጆች ሁለት ሺ አምስት አመተ ምረት ነው። አሁን ወደ አስራ ሰባተኛ ዓመቱ ተሸጋግሯል። አንድ የጎረምሳ ልጅ ዕድሜ ይዘዋል ማለት ነው። እና እንግዲህ በዚህ ስዊዝ ውስጥ ያለን ኢትዮጵያውያን በወቅቱ ያው ውላ ብዙዎቻችን በወጣትነት እድሜ ሰነበርን፣ ኳስ እንጫወት ነበረ እኛም አካባቢ ደግሞ ጥሩ ኢትዮጵያ ውስጥም እስከ ብሔራዊ ቡድን ደረጃ ይጫወቱ የነበሩ ልጆች ስለነበሩ በየእረፍቱ ሰዓት እንጫወቱ የነበረ ልጆች ሰባስበን ለአውሮፓ በአውሮፓ የኢትዮጵያን የባህልና ስፖርት ማህበር አለ። እሱ የሚያዘጋጀው ዓመታዊ ዝግጅት ይደረግ ነበር፣ በወቅቱ ቤልጅየም ላይ እዛ ለመሳተፍ በሁለት ሺ አምስት ያው የመጀመሪያችን ተሳትፎ ነው። እዛ ለመሳተፍ ያው ኢትዮ ስዊዝ ባልና ስፖርት ማህበርን እንደ ማህበር መስርተን እዚህ ያሉ ኢትዮጵያውያን ያው የአልባሌ ቦታ እንዳይውሉ እረፍታቸውን ዊኬንዳቸውን እዚሁ ስፖርት ሜዳ እንዲያሳልፉ በማሰብ ሰብሰብ ብለን እንግዲህ ቤልጂየም ሁለት ሺህ አምስት ተሳትፈን ከዛ ጀምሮ እስካሁን ድረስ የተሳተፍን ነው ማለት ነው። ለለብት አስራ ሰባት አመታት መልካም ወደ ታሪኩ ልምጣና በዓመታት ውስጥ ይሄ የእናንተ ማህበር በስዊዘርላንድ የሚኖሩ ኢትዮጵያውያንን በማቀራረብ ረገድ የነበረው ሚና ምን ነበረ? ይሄ ፌስቲቫል የታለመለትን ዓላማ በመምታት ረገድስ ምን ያክል ተሳክቶለታል? በዓመታት ውስጥ አመሰግናለሁ ሀብታሙ። እንግዲህ ያው ወንድሜ ዳንኤል እንደገለጸው አስራ ሰባት ዓመት ማለት ሰባተኛው ነው። እንግዲህ አሁን የሚደረገው ግን ቢሆንም መጀመሪያ የምናየው የነበረው ራሳችንን ሰብስበን ተሰባስበን በኤሮፕ ባለው ዝግጅት ላይ እንደዛም ሆኖ ግን ቲሙ ቡድኑን ብቻ ብቻ ይዞ ሳይሄድ ባሶችን በመከራየትና ህብረተሰቡ እንዲሳተፍና እዛ ቦታ ላይ እንዲውል እንዲገናኝ ያደርግ ነበር። ከዛ በመነሳት ለምንስ እንደዚህ በዛ ያለ ህዝብ እኛን የሚደግፉን ደጋፊዎች ማህበረሰቡ ውዜ ያለው እንደዚህ ከበዙልን ለምን ሀገራችንስ ላይ የራሳችን የሆነ ከዚህ በኢሮፕ ኢትዮጵያኖች ስፖርትና ባህል ፌዴሬሽን የሚያዘጋጀው በፊት አዘጋጅተን ለዛም ዝግጅት የሚሆነንን መሰባሰባችንን አጠናክረን ለምን አንሄድም በሚል ጀመርንና ያንን የመጀመሪያውን ሂደት እንግዲህ በጄኔቫ ላይ ያደረገን የተለያዩ ካንቶኖች ካንቶን ነው የሚባለው ያው ስቴቶች ውስጥ ነው ያለ ነው የተለያየ እና ጄኔቫ ላይ ጀምረን፣ ጥሩ እንቅስቃሴ ጥሩ እንትን አገኘን፣ ህብረተሰቡ መጣ። በተለይ ደግሞ ታዳጊዎች ላይ የነበረው ሁኔታ በጣም ጥሩ ነው እና ያ ነገር አነሳሳን አበረታታንና እንግዲህ ያው እስከ ሰባተኛው ድረስ ደረስን ማለት ነው እና ህብረተሰቡ በዚህ ብዙ ነገር ተጠቅመዋል። ይገናኛል፣ ባህሉን እዛ ላይ ያያል። ህብረተሰቡ ብቻ ሳይሆን በዚህ አገር የሚኖረው ራሱ ነዋሪው፣ የኢስዙ ዜጋው እየመጣ የእኛ ባህል ያለውን ሁኔታ መገናኘት፣ ሙዚቃውን፣ ምግቦቹን፣ ሁሉ ነገር በማየት ተደስቶበታል። እና ጥሩ ነገር አግኝተንበታል ብን በደስተኛ ሆኜ ነው የማውራው እና አሁንም ቢሆን ያንን ግብ የመታበት ለእኛ ማበረታታት ሰጥቶን በየዓመቱ የምንቀጥለው ነገር ሆነ ማለት ነው። መልካም እንግዲህ፣ ዛሬ የተገናኘ ነው ሰባተኛውን የኢትዮ ስዊዝ የባህልና ስፖርት ፌዴሬሽንን ማን ነው ፌስቲቫልን፣ ይቅርታ ለማዘጋጀት እየተሰናዳችሁ ባላችሁበት ሰዓት ነው። በዘንድሮ ፌስቲቫል ምን አይነት ክንውኖች ይኖራሉ? ወጣቶች በዚህ ፌስቲቫል ውስጥ ደግሞ አበይ ተዋናያን እንዲሆኑስ ምን አይነት ነገሮችን እያደረጋችሁ ነው? ዳንኤል፣ ወደ አንተ ልመለስ። ያው እንደተባለው ዘንድሮ ለሰባተኛ ጊዜ ነው መሰባሰበው ይሄ ዝግጅት የሚደረገው ከተጀመረ ዘጠኝ አመቱ ነው ግን ባለፉት ሁለት አመታት በኮቪድ ምክንያት ዝግጅቱ ስላልነበረ ያው ተቋርጦ ነበረ እንግዲህ ይሄ ዝግጅት እዚህ ስዊዘርላንድ ውስጥ ትልቁ ኢትዮጵያውያንን የሚያሰባስብ ድርጅት ነው ፌስቲቫል ነው በባህልና በስፖርት መስክ ማለት ነው እንዳልከው ዋናው የዝግጅት ተዋንያን ወጣቶች ናቸው። ኳስ ብቻ ሳይሆን ደግሞ በባህልም አለ በባህል የሙዚቃ ዝግጅቶች፣ ውዝዋዜዎች ለልጆች እና ለዚህ ሀገር ለተወለዱ ልጆች እና ለዚህ ሀገር ነዋሪ ባህላችን ኢትዮጵያዊነታችንን የምናሳይበት ትልቁ መድረክ ነው እና የዘንድሮ ዝግጅት በኳሱ ዘርፍ እንደሌላው ጊዜ እዚህ ስዊድን ውስጥ ያሉ ብቻ ሳይሆን ከአውሮፓም ከስዊድን እና ከጀርመን የሚመጡ ቡድኖች ይኖራሉ። እዚህ ደግሞ ሁሌ በየጊዜው ዝግጅት እናዘጋጅ ኤርትራውያን ወንድሞቻችን አሉ። ያው አንድ ሕዝቦች ነን፣ ተመሳሳይ ባህል ያለን ሕዝቦች ነን። የዝግጅታችን አድማቂዎች ናቸው። ብዙ ጊዜ ያው እነሱም እንደ ቡድን ቲም ይዘው ይመጣሉ፣ ይሳተፋሉ። እና ይሄ ዝግጅት እንግዲህ ዘንድሮ እኛ የምንጠብቀው ያው የተቀዛቀዘ ባለፉት ሁለት ዓመታት የተቀዛቀዘ ነበር ነበረ በኮቪድ ያው ሁሉም ቦታ ይታወቃል። ያንን ስሜት ለማስረሳት ሀገራችን ውስጥ ደግሞ የተፈጠሩ ችግሮች አሉ። ያው እንደምታውቁት ሰውን ህብረተሰቡን ትንሽ የማራራቅ ሁኔታ ነበረ፣ መቀዛቀስ ነገር ነበር እና ይሄ ዝግጅት ያንን አንድነት ያንን ኢትዮጵያዊነት መልሶ ያመጣል፣ ሰውን ያሰባስባል፣ የሚል እኛ ፍላጎት አለን። እቅዳችንም ያ ነው። እዛ ላይ ነው እየሰራ ነው ያለ ነው። እንግዲህ ከእግዚአብሔር ጋር ይሳካል ብዬ ገምታለሁ። መልካም ወደ ታሪኩ ልመለስ። እንግዲህ ከሀገር ቤት ርቆ እንደዚህ ያለን ዝግጅት ማዘጋጀት እንደዚህ ያለ ፌስቲቫልን ከአመት ወደ አመት ማሸጋገር የራሱ ፈተናዎች አያጡትም ብዬ አስባለሁ። በስካሁን ጉዟችሁ የነበሩት ፈታኝ ጉዳዮች ምን ነበሩ? በምን መልኩስ ልትፈቷቸው ይቻላችሁ? አው እንግዲህ እንደ አንድ እንትን ዜጋ በአገር በዚህ ሀገር ላይ ስንኖር ትንሽ ከባዱ ነገር ቶሎ እንደዚህ የፕሮግራሙን ቦታዎች የማግኘት የተመቻቸ የሆነ ማለት ው ከኛ የሚመጣው ህብረተሰብ ጋር ያንን ነገር ምንም አይቸገር ሁሉንም ነገር ላይ በጥሩ ሁኔታ የሚያልፍበት መንገድ የሚሆንበትን ቦታ ነበረ ትንሽ እስኪገኝና ፈተና የነበረው ግን እሱ ከተገኘ በኋላ ግን በእውነት የቲዮሲ ኮሚቴዎች በጣም ሊደነቁ የሚገባው ጊዜ ሰጥተው፣ ቀደም ብለው በነገሩ ላይ በመነጋገር እና ዝግጅቱ ላይ በመዘጋጀት ፈተናዎችን እንግዲህ ቶሎ ለመጋፈጥ እና ወዲያው ደግሞ ያንን ለማጥፋት ሞክረው ችለዋልም እና ያ ዋናው ነጥብ እንግዲህ የሜዳና ቦታ ነው። ቦታው ከተገኘ በኋላ ግን ብዙዎች ነገሮች ምንም ከባድ የገጠመን ነገር የለም እስካሁን ድረስ። ዝግጅቱም እስካሁን በጥሩ ሁኔታ እና በቆንጆ ሁኔታ ነው እስካሁን ያሉት የተካሄዱት። እኛም የምንጠብቀው ደግሞ ዝግጅቱ ሁል ጊዜ የሆነ ስቴፕ እየጨመረና ጥሩ ከፍታ ላይ እንዲደርስ ስለሆነ ጥረታችን፣ በየጊዜው የተለያዩ ነገሮችን በማምጣት ቅድም ወንድሜ ዳንኤል እንደጠቀሰው በተለይ የአሁኑ ዝግጅት ለየት የሚያደርገው እንደ አሳብ ራሱ የቤተሰብ ዝግጅት ብለን ነው ዋና እንትን የሰጠ ነው፣ አርስት የሰጠ ነው። ያ ምንድን ነው? ቤተሰቦች መጥተው ከልጆቻቸው አብረው ጊዜ ተሰጥቷቸው በደንብ እንዲዝናኑ ለሚጫወቱ ልጆቹም ሚሆን ስለዚህ ዘጠኝ ዓመት ራሱ ጋን እንደጠቀሰው ትንሽ ሆነው የነበሩ ልጆች አድገው ያንን ፕሮግራም እያስታወሱ ከራሴን ልጅ እንደ ምሳሌ መስጠት ይችላለሁ። እዛ ቦታ ላይ ቆሞ ኳስ የመጫወትና ያንን ነገር ለማየት የጓጉበት ሰዓት ነው። ለምን በዛ ሰዓት የነበራቸውን በማስታወስ ማለት ነው። አሁንም ይህንን ነገር ጠብቆ ወደፊት የሚሄድበትን ለማድረግ ነው የምንሄደው እንጂ የከፋ ነገር ስለሆነ እንግዲህ የከፋም ባይሆን አስቸጋሪ የምንለው ያ ነበር። ያ ከተገኘ ሜዳው፣ አጠቃላይ ኢንፍራስትራክቸሩ ከተስተካከለ በኋላ ሁሉ ነገር በጥሩ ሁኔታ ነው እንግዲህ የሚሄደው እና እግዚአብሔር ይመስገን እስካሁን ያስቸገረን ነገር የለም። በጥሩ ሁኔታ የሚዘጋጀው ይህም ደግሞ ያሁኑ በጥሩ ሁኔታ እንደሚዘጋጅ እርግጠኛ ነን። እየተዘጋጀ አጋጣሚ ሆኖ የምኖርበትም ሀገር ነው ያለው ብዙ ነገሮች ውስጥም ስላለውበት ብዙ ነገሮቹ ተስተካክሎ እየሄደ ያለን መልካም በጣም አመሰግናለሁ። ዳንኤል፣ ወደ አንተ ልመለስና የማህበራችሁ ቀጣይ ህልሞች ምንድን ናቸው? መሰል ማህበራት በተለያዩ ሀገራትም ይጠናከሩ ዘንድ፣ በዛው በስዊዝም ይበረታቱ ዘንድ የትውልደ ኢትዮጵያውያን ሚና ምን መሆን አለበት ብለህ ትመክራለህ? ኦኬ፣ በጣም ጥሩ እና መሰረታዊ ጥያቄ ነው። ቅድም እንዳልኩ እንግዲህ አስራ ሰባት ዓመት ይሄ ማህበሩ ማለት ነው ኢትዮ ሲቪዜ ባልና ስፖርት ማብ ከተመሰረተ አስራ ሰባት ዓመት ነው። በዚህ አስራ ሰባት ዓመት ውስጥ እኛ ላለፉት ዓመታት እንሰራ የነበረው ነገ፣ ልጆቻችን ብዙዎቻችን እዚህ ሀገር ልጅ ወልደናል። ልጆቻችን የብዙዎቹ ልጆች እኔና የታሪኩ ልጆች ትንሽ እድሜያቸው ዝቅ ያለ ቢሆንም ግን የደረሱ ልጆች አሉ። በዋናነት ይሄንን ማህበር ይሄንን ዝግጅት ልጆቻችን እንዲረከቡ ነው የምፈልገው። ዛሬ እኛ ድሮ ኳስ ስንጫወት ሜዳ ላይ ይመጡ የነበሩ ህጻናት ልጆች አሁን ደርሰው የተጫወቱ ያሉ ልጆች አሉ። ከአባቶቻቸው ጋር ኳስ የተጫወቱ ልጆች አሉ። እነዚህ ልጆች ብዙ ነገር ነው የሚማሩት። አንደኛ ኢትዮጵያዊነትም የኢትዮጵያን ባህል ኢትዮጵያዊነት አለባበሱን፣ አመጋገቡን፣ አኗኗሩን እዛ መጥተው በሚያዩ ጊዜ ይለምዳሉ። እዛ መሰባሰቢያ የሚሆናቸው ከጓደኞቻቸው ጋር ልዩነት እናያለን። ብዙ ጊዜ እዛ ሜዳ የሚመጡ ልጆች ከእኛ ጋር እንደዚህ የሚያሳልፉ ልጆች እና ሌሎች ልጆች ጋር ብዙ ልዩነት እናያለን። ሱስ ውስጥ አታያቸውም፣ ያልሆነ ባህሪ ሲያሳዩ አታያቸውም እና ይሄ ነገር በዋናነት ልጆቻችን አንጾ ስለሚይዝ ከኛም በተዋረን ልጆቻችን አላማው ልጆቻችን ተረክበው ከዚህ በኋላ ብዙዎቻችን እየበቃን ይመስለኛል። ምክንያቱም የምንጫወት አደለንም። ልጆች ልጆች ይዘው እንዲቀጥሉ በዋናነት በሱ ነው የምንሰራው። እንደተባለው በተለያዩ ሀገራት ማህበራት አሉ። ችግሩ በዋናነት እኛ ጋር ምንድነው ጥሩ ነገር ብዬ ማስበው እስካሁን ጠብቆ ያቆየን አንደኛ ትልቅ መከባበር አለ። እኛ ታላላቆች አሉ። እኛ ቲም ውስጥ በብሔራዊ ቡድን ደረጃ ተጫውተው ያለፉ በጣም ስም ያላቸው ሌጀንድ የሆኑ ተጫዋቾች አሉ። እንደ ሌሎቹ እንኳን ትቼ አሳታዱኛን ምናልባት ታውቀው ይሆናል። የቡድናችን አሰልጣኝ ነው። አሳታዱኛ ማለት በኢትዮጵያ ብሔራዊ ቡድን ውስጥ ትልቅ ስም የነበረው የኢትዮጵያ ቡና አሰልጣኝ ነበረ። አሳታዱኛ ሜዲያ ላይ መጥቶ ከእኛ ጋር ቁጭ ብሎ የተጫወተ ሲያሰለጥን እዛ ጋር የምታየው ነገር አለና አክብሮት ከዛ ይጀምራል። መከባበር ስላለ ይሄን ያለ ዓመት እኔ የስዊዝ ውስጥም በአውሮፓም ደረጃ ብዙ ማህበራት ያሉ አይነስተኝም አስራ ሰባት አመት ካለምንም እንዴት ነው በየማህበሩ ታቅ አለ። ብዙ የሚገቡ የሚወጡ አሉ። እኛ ጋር እውነት ለመናገር ከሁለት ከሶስት ሰው በላይ አላውቅም። በዚህ አስራ ሰባት አመት ውስጥ ብሎ ይወጣ እስካሁን አሉ። ድሮ የነበሩ ልጆች በየጊዜው የሚጨመሩም እንዳሉ ሆነ ማለት ነው። እና በዋናነት ማህበራት ውስጥ እንደዚህ አይነት ማህበራት ውስጥ ወጣቶች ስለሚበዙ መከባበር ያስፈልጋል። እና ኢትዮጵያዊነት መንፈስ ይዞ መስራት ፖለቲካ ብዙ ጊዜ ቲሞች ችግር ይፈጥራል። ይሄ ማይካር ነው ቲሞችን ክራክ ያደርጋል። ብዙ ጊዜ ቲሞች ውስጥ እንደዚህ መስ እንዲህ ፖለቲካ አስተሳሰብ ሲመጡ ችግር ይፈጥራል። ብዙ ቲሞች የሚበተኑት በዛ ነው ብዬ አምናለሁ። የምናየውም ነው። ይሄንን የተለያየ ፖለቲካ አመለካከት ቢኖርም እዛ ጋር እስከመጣን ድረስ በዋናነት ስፖርት ነው፣ ከዛ ቀጥሎ ኢትዮጵያዊነት ነው እና ያንን ይዞ መስራት ያለባቸው ይመስለኛል። እኛ እስካሁን ድረስ ጠብቆን ለወደፊትም ያስቀጥለናል ብለን የምናፍቀው መንፈስ ስለሆነ እንደ ልምድ ልናጋራ ምንችለው ወይም እኔ በግሌ ላጋራ የምችለው ልምድ ይሄ ነው። አመሰግናለሁ። እኛም በጣም እናመሰግናለን። እንግዲህ ውይይታችንን ወደ ማጠቃለሉ እየተጠጋን ነው ውይይታችን ከማለቁ በፊት ግን መረሳትና መነሳት መረሳት የሌለበት መነሳት ያለበት ጉዳይ የምትሉትን በአንድ በአንድ ደቂቃ ውስጥ እንድታጋሩን ይሁን። ታሪኩ ወደ አንተ ለምጣና። እሺ ደስ ይለኛል። አመሰግናለሁ ሀብታሙ። እኔም ሀሳብ ነበር በዚሁ አጋጣሚ ያው እንግዲህ ኢትዮ ስዊዝ ስፖርት እና ባህል ፌዴሬሽን ስሙ ኢትዮ ስዊዝ የሆነ ኢትዮጵያን ስም ካስቀድሞ እስከያዘ ድረስ እዚህ ላለው ጉዳይ ብቻ ሰራራጥበት መንገድ ሳይሆን የሚከሰተው እንግዲህ ሀገራችን ላይ ባሉ ብዙ ችግሮች አሉ እና ካሉ ችግሮች ሁሉ የተወሰነችውንም ለመቅረፍ እንደ ቡድን ከአባላትም ከተጫዋችም የሚገኙ ወራይ ገቢዎችንም እንደዚሁም አንዳንድ ዝግጅቶች አሁን ዝግጅት ተዘጋጅቶ የተወሰነ ገቢ ሲኖር በአመትም ካለው በጀት ላይ አንድ ሺ ፍራንክ ያው በስዊስ ፍራንክ ነው በጀት በማድረግ ከዚህ ከሚገቡ ጋር በመሰብሰብ ትምህርት አቅማቸው ሳይችል ለመማር ያሉ ልጆች አሉና እነሱ ልጆች ቡድኑ እየከፈለላቸው እየተማሩ ነው ያሉት። እንደውም በቅርብ ደግሞ በነበረው ችግር ውስጥ አፋር ላይ ቤት በፈረሰባቸው ቤት እስከ መስራት ድረስ ደርሷል እና በቋሚነት እነዚህ ልጆች እየተረዱ ትምህርታቸውን እየተማሩ ነው። ያ ደግሞ ከጎን የሚሄድ ነገር ነው ማለት ነው። ቡድኑ የሚያደርገው ነገር ከስፖርቱ ባህሉ እዚህ ካለው ሁኔታ ወደ ሀገራችን ደግሞ ዞር ነው እና ለወደፊትም እንደዚሁ የተጠናከረ የተሳሰሩት ይህንን አድብዳኔ ፓርቲ መልመድ ያለበት ከኛ ስር መጥተው የሚረክቡ ተረክበው ያንን ነገር አንስቶ ከእኛ በተሻለ መንገድ ደግሞ ይህንን ነገር። በነገራችን ላይ ሁለተኛው የኢትዮሲ ታዳጊዎች እንደዚያው አባቶቻቸው አብሮ ነው ነው ልጆቻቸው ሁለተኛ ቲም መስርተው በኢሮፕ ባልነሱ ሁለተኛ ቲም ሆነው ተጫውተዋል። አሁን ደግሞ በቀር በእርግጠኝነት አንደኛው ቲም ሆነው ተጫውተዋል። ሞዴል ውስጥ የሚገባ እና ይህንን እናገረው ጊዜ ነው። በጣም አመሰግናለሁ ዳንኤል፣ የመጨረሻዋ አንድ ደቂቃ ለአንተ ልስት ታሙ። በቅድሚያ እንግዲህ አመሰግናለሁ። ያው አንድ ቋን ካለቀች በኋላ ሰጠ እንድል እናመሰግናለን። እኔ ግብዣ ማድረግ ነው የምፈልገው፣ በተለያየ እዚህ ስዊዝ ውስጥና ባዝል ከተማ ፈረንሳይ የጀርመን ድንበር ስለሆነ ያው እዛ አካባቢ ያላችሁ ኢትዮጵያውያኖች በመጪው ሴፕቴምበር ሀያ አራት ቀን በባዝል በሚደረገው ዝግጅት እንግዲህ በሚደረገው ዝግጅት እንድትመጡ እንጋብዛችኋለን። ያው እንደተለመደው በተለያዩ ቲሞች ተጋባዥ ከጀርመንና ከስዊድን የመጡ ቡድኖችን ጨምሮ ስዊዝ ውስጥ ያሉ ቲሞች የሚኖሩ የአዋቂዎችም የታዳጊ ህጻናትም የኳስ ውድድር ይኖራል። የባህል ውዝዋዜና ሙዚቃ ይኖራል። ከዛ ባለፈ ደግሞ ያው ስታንዶች፣ የተለያዩ ስታንዶች ይኖራሉ። የሃይማኖት ተቋማት ተሳታፊ የሚሆኑበት እና የተለያዩ ማህበራት ተሳታፊ የሚሆንበት ስታንዶች ይኖራሉ። ምግብ መጠጥ አለ። እንግዲህ መተን ያው የእቺን ምርጥ የሆነች የኢትዮጵያውያን መሰባሰቢያ ቀን አብረን እንድናከብር ግብዣ አቀርባለሁ። በጣም አመሰግናለሁ ቪኤ እግዚአብሔር ይስጥልን። እኛም በጣም እናመሰግናለን ዳንኤል ብስራትና ታሪኩ ገብሬ በቅርቡ ስለሚደረገው ሰባተኛው የኢትዮ ስዊዝ የባህልና ስፖርት ፌስቲቫል ብሎም በስዊዘርላንድ የሚኖሩ ኢትዮጵያንን ለማቀራረብ ስለሚጥረው ማህበራችሁ ስለነገራችሁን ሀሳቦቻችሁን ስላጋራችሁን በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ። መልካም እድል ይግጠማችሁ። መልካም ምሽት። እናመሰግናለን። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ በመቀጠል ደግሞ ወደ ሌላ ዘገባ እንሻገር። አዲስ ፓወር ሀውስ በሴት በጎ ፈቃደኛ የስራ ተጽውታ ባለሙያዎች አማካኝነት የተከፈቱ የፌስቡክና የዩቲዩብ ገጾች አማካኝነት የተለያዩ ስራዎችን ሲሰራ የቆየ ቡድን ነው። ከተመሰረተ ከአራት ዓመት በላይ የሆነው ቡድኑ ከስራ ተጾታ ጋር የተያያዙ ጉዳዮች ላይ ወጣት ሴቶች ሀሳባቸውን እንዲሰጡና እንዲያንሸራሽሩ በተለይም መብታቸውና ፍላጎታቸውን ለይተው እንዲያውቁ በማድረግ ያግዛል። በቅርቡም ህጋዊ ተቋም በመሆን የተለያዩ ስራዎችን በመስራት ላይ ይገኛል። ኤደን ገረመው የተቋሙን መስራች ሀና ለማ አግኝታ አነጋግራለች። ቆይታቸው ሀና ራሷን ከምታስተዋውቅበት ይጀምራል።

አለን በጣም ነው የማመሰግነው። በድጋሚ ሀና ከስራ ተጽዕኖ ጋር በመስራት ረዘም ያለ ጊዜ ወስደሻል ቆይተሻል። እና እንደ ሴት በግልሽ በቃ ይሄ ነገር መብቃት አለበት ወይም ደግሞ ለምንድን ነው እሱ እንደዚህ እየሆነ ያለው ብሎ መጀመሪያ ጊዜ ጥያቄ የፈጠረብሽን የምታስታውሹ ነገር አለ? በሚገባ ከዚህ ጀምሮ የነበረኝ ገጠመኝ ነው ወደዚህ ስ ማስተማካች እንደሆነ ደረገኝ ወይም ደግሞ

ግን ያየሁት ነገር ማህበረሰቡ እንደውም የሚናገሩ ሴቶችን ዝም ማስዋል ይፈርሰዋል። እንደዚህ አይነት ነገሮች ላይ ያሰፋ ብቻ ሰው ማለት ነው ሴታዊ ጥቃት ላይ የሴቷ ጥፋት ነው የምናወራው ወይም ደግሞ ሴቷ መናገሯል እንደ እሷ ብልግና ተደርጎ ነው የሚወሰደው። የደፋቢው ወይም የተላካፊው የሴታ ጥቃት አድራሹ ሰውን ጥፋት ሳይሆን የሚናስቦ ነው እነዚህ የማህበረሰብ ጠቢያም መለካክስ ስጥጫቶች ከታማ ላይ ያሉ ነዛ ባስታይ መቀየር አለበትም። ጊዜ እያመንኩ የተሰጠው ነው ማለት ነው። አሁን ከምትሰሪያቸው ስራዎች መካከል አዲስ ፓወር ሀውስ የተሰኘ የእንስታዊት መገናኛ ብዙሀን ወይም ፌሚኒስት ሚዲያ ከፍታችኋል። ይሄ ዲጂታል ሚዲያ ነው። እንዴት ነው ሊጀመር የቻለው? ከምንድን ነው ስ የመነጨው? ቅድም ካልኩሽ ነስ ጋር የተያዘ ነው። እነዚህ ጥያቄዎች የተፈጠሩ ሰዎች ናቸው

ለምንድን ነው እነዚህ ጥቃት ለራሱ የማይቆጠሩ ስልጣን ላይ ዩ ሴቶች ማውጣት እንላለን፣ ፖለቲካ ሴቶች እንዲሳተፉ የውሳኔ ሰጪ ነጻ ሴቶች እንዲሳተፉ እንላለን። ግን እነዛ ሴቶችም እዛ መድረክ ላይ ሲወጡ ለምንድን ነው እነዚህ ጥቃት ለጥቃት ማይቆጥሯቸው ወይም ደግሞ የሴቶች ጉዳዮች እንደ ሁለተኛ ነገር የሚታይ ሁለተኛም ከታይ የሚለውን ነገር በጣም ብዙ ተነጋግረንበት መሰረት እና ተረዳ ነው። ሁሉም ሴት አንድ አይነት አይደለችም። ሁሉም ሴት ጠቀለች ተመሳሳይ የህወት መሬላት ነው የሚደርስባት ጥቃቶች አንድ አይነት አለት። ይህም አንዳንድ ሴቶች ህበት ጫና እንደሚኖር እንድናሽ ይቆጣል። በተለይ ወጣት ሴቶች ይደርስባቸው ጥቃቶች ብዙ ጊዜ እዛው ነው ተዳክመ የሚቀሩት። ድምጣቸውን በፖለቲካ መድረኮች ላይ ሳን ሰጭ ይመስላል። አብዛኛውን ጊዜ መቼም ቢሆን የማይሰማ ነገር ነው፣ እና ይህንን ነገር መቀየር ፈልገን ነው እኛ ሁላችን። የወጣት ሴቶች ድምጽ ማጉላት አለብን። እንዲናገሩ ማድረግ አለብን። ወጣት ሴቶች ብቻ ሳይሆን ደግሞ ወጣቶች በአጠቃላይ ወንዶችን ጨምሮ መነጋገር መጀመር አለብን። መማር መጀመር አለብን። ሶሻል ሚዲያ የምንጠቀምበት መንገድ መቀየር አለብን የሚል ሀሳብ መጣለን። ምክንያቱም ከዚህ ፊት ያለው ትውልድ የምናውቀው ነው። የእኛም ትውልድ ግን መቀየር የምንችለው የሆነ በስራ ቦታ ላይ በመስጠት ብቻ አይደለም እንዲነጋገር በማድረግ ጥያቄ የሚጠይቅ ትውልድ እንዲሆን ማድረግ ጥርጣሬ የሚፈጠርበት የሰማውን ብቻ የሚያምን ሳይሆን በራሱ ጥናት ሰርቶ እንዲያቅ በማድረግ ማንነት ያፈለግን ነው ማለት ነው ፓወርሃውስ። የጀመርነው ዋና ዋና የሆኑ ሶስት አላማዎች ነበሩ ስንጀምር። አንደኛ ስርዓተ ፆታ ጥናት መስራት እንፈልግ ነበር። ያ ወጣቶችን ያማከለ ወጣቶች ጥናቱን የሚሰሩት ጥናቱን እነሱ ያጠነጠነባቸው የሆነ የስርዓተ ፆታ ጥናት የሚሰራ ድርጅት ነው ማለት ነው ፓወርሃውስ ከዛ በተጨማሪ ደግሞ ያጠናነውን ነገር ሪፖርት ማድረግ እንፈልጋለን፣ ወይም ህዝቡን ማሳወቅ የህዝቡን አመለካከት መለወጥ እንፈልጋለን። አሁን ለምሳሌ በለከፋ ላይ የሚሰራቸው ጥናቶች እንደሚያሳዩ ከሆነ ለከፋ ከአብዛኛው ሰው እንደ ችግር እንደማይቆጥሯ ነው። አንዳንድ ሴቶች እኮ ይመቻቸዋል አይነት ምክንያት ሲቀርቡ አርግመንት ሲቀርቡ ደግሞ ምን ያህል ይበልጥ ጫና እንደሚያደርሱ ሴቶች ላይ እነዚህ ነገሮች ውስጥ እንዴት እውነት ናቸው የሚሉትን ነገሮች አጥንተን ሪፖርት ማድረግ የቻሉበት ሁኔታ አለ። ከዛ በተጨማሪ በሶስተኛ ደረጃነት ደግሞ ካፓሲቲ ብዙት መብት ላይ ወይም ደግሞ የሴቶችን ማጎልበት አቅማቸውን ማጎልበት ላይ በጣም ብዙ ሰፋ ይገኛለን እንደ ስርዓተ ፆታ ባለሙያ። ለከፋ እንዴት ነው የሚታየው? ምክንያቱም እዚህ ቀደም አንዲት ታዋቂ ግለሰብ የሴቶች አምባሳደር እንድትሆን ተደርጋ በሰጠችው ቃለ መጠየቅ ላይ ለከፋ ቆንጆነሽ መባል መደነቅ፣ አድናቆት ከሆነ ምንም ችግር የለውም፣ ክፉ ነገር ይሄ መጎናቶሉ ወይም መጓተቱ እና በስድብ የሚመጡት ነው የሚል አስተያየት ስትሰጥ ሰምቼ ነበር። ና እንግዲህ እንደ ስርአት እጽታ ባለሙያ እዚህ ላይ ያለሽ አስተያየት ወይም ደግሞ ምክር ምንድን ነው?

ሴቶችን በማናገር ፋንታ ለካፋ ማለት ሴቶችን በማናገር ቀጥታ ፋንታ እነሱ ላይ ማውራት የፈለግነውን ነገር እንድንናገር ነው የሚያሳየው። እሱ ነው ባህል ነው። ለዛ ቆንጆ ነሽ እንኳን ቢሆን እንደ ኮንፊደንስ ጥሩ ነገር ነው እየተናገረ ያለው ጌሳው እንኳን ቢሆን እያለን ያለ ነው። ያ ሰው እያናገራ ሳይሆን እሷ ላይ ነው እያወራ ያለው። ምንም ከእሷ ነ እየጠበቀ አገር ነው

እንዲህነት አለ የተደረግ ነው ከሀያ ያለ አመለካከት ደሞች ነዋል ማለት ነው። እንደዚያን ቫሊዴሽኖች አድናቆቶች ሴቶችን እንደሚዘናቡ ነገሮች ተደርገው ይታሰባሉ። ነገር ግን አንድ ማዋቅን ሰው ስለእኔ በሚሰጠኝ አመለካከት የኔ ለራሳ ያለኝ ግሎት ሊገነባም ሆነ ሊታስታ ይገባም። በብዙ አይነት አንግል ማየት እንችላለን ብዬ አስባለሁ። ዲስ ፓወር ሀውስ የሚያዘጋጀው መጽሔት ዲጂታል ነው። እሱም ብቻ ሳይሆን ደግሞ በእንግሊዝኛ ነው የሚዘጋጀው። ለምንድን ነው በአማርኛ ወይም ደግሞ ማህበረሰብ ውስጥ ባለ ቋንቋ መጠቀም ያልቻላችሁት? ያው በጣም እኛም ከመጀመሪያ ከተመሰረት ይበቅናስሮ ነገር ነው። እንዴት ነው አካታች ነው የምንችለው አፈታት ነው የምንችለው እና ደግሞ ሴቶችን ደም ለተወሰነ የወጣት ጉድ ሳይሆን ለአብዛኛው ህዝብ እንዲገብ ማድረግ የምንችለው የሚለው ነገር ሁሉ ጊዜ እንዲሆን ለመጣት የምናስበው ነገር ነው። ያው ከተቋቋሚ ሁለት አመታችን ነው። ከዚህ በዚ በቂ ግ ለመስራት እና እነዚህ ነገሮች ለማካተት እስካሁን ድረስ የምናደርገው እንዴት ነው መጽሄቶቻችን ላይ ቢያንስ አንድ ጽሁፍ በአማርኛ እንዲሆን ለማድረግ እንሞክራለን። በተቻለ መጠን የተለያዩ አይነት ሰዎች እንዲሆኑ፣ ወንዶች ወይም ደግሞ አካል ጉዳተኛ ሴቶች፣ የተለያየ ድረስ ገጽታ የነበራቸው እና እሱም የህዝብ ዋርታዎችን ለመጋበዝ እንሞክራለን። እዛውም ውስጥ የዩቲዩብ ቪዲዮቻችንን የምልክት ቋንቋ ለመጠቀም እንሞክራለን በብዛት። ከዚያ በተጨማሪ ሶሻል ሚዲያ ላይ የምናወጣቸውን ትምህርታዊ ነገሮች ወይም ንግግርን የሚቀሰቅሱ መልእክቶች በተቻለ መጠን በአማርኛ እንዲሆኑ እያደረግ ነው። በአሁኑ ሰዓት እንደውም በብዛት በአማርኛ እያደረግን ሳለን እንገኛለን። ሁልጊዜ ግን ጥናት እየሰራ ነው የሚቀረቀጠው እና ከሌላውም የሚለየ ምን ይመስለኛል ለመሬት ጅ ቀረብ ስተምንን ሞር ፍሌክስ አድለን የበለጠ ፊድባክ ተቀብለን ማሻሻል እንችል ነው ማለት የአዲስ ፓዋራውስ መስራች ሀና ለማ ስለነበረን ቆይታ አብዘቻ አመሰግናለሁ። አመሰግናለሁ። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሰኞ እንገናኛለን። እስከዛው ድረስ መልካም ሳምንት፣ መልካም የሳምንት ማብቂያ ይሁንላቸው።